ከማኅበረሰብ okay፣ ለማኅበረሰብ okay። ኢትዮጵያውያን የ2017 ዓ ም አሰናብተው 2018 ዓ ምትን ለ መቀበል ለመቀበል በአመቱ የ13ኛዋ ወር ጳጉሜ አንድ ላይ እዚህ አውስትራሊያ ሜልበርን ከተማ ደማቅ የሆነን የአዲስ አመት መቀበያን የጎዳና ላ ዝግጅትን የጎዳና ላይ ዝግጅትን አከናውነዋል። በዝግጅቱ ላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ባህላቸውን፣ ሃይማኖታቸውን እንዲሁም እሴቶቻቸውን ሲያሳዩ ውለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና መዘምራን፣ የወጣት መዘምራንና በገና ደርዳሪዎች፣ የልጆች አበባየዎች ጭፈራ፣ እንዲሁም የሀገራችንን ባህላዊ ዘፈኖችና ጭፈራዎች የፉትስክሬን ኒኮልሰን ጎዳናን አድምቆት ውሏል። በዝግጅቱ ላይ የፌዴራልና ስቴት ሚኒስትሮች እንዲሁም የማሪብኖንግ ካውንስል ከንቲባ ተገኝተዋል። ከዚህም በተጨማሪ የኢትዮጵያውያን የንግድ ተቋማትና የእጅ ጥበብ ባለሙያዎች፣ ግብረሰናይ ድርጅቶች በየድንኳኖቻቸው ምርቶቻቸውን ሲያስተዋውቁና ለበዓሉም ድምቀት ሲሆኑ ብለዋል። የበዓሉ አጠቃላይ ሁኔታንም በተመለከተ በስፍራው የነበሩትን ዶክተር ተስፋዬ ይግዛው በቪክቶሪያ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት እንዲሁም አቶ ኃይለ ሰማዕት መርሃ ጥበብ በቪክቶሪያ የኢትዮጵያውያን ማህበረሰብ ማህበር ዋና ጸሐፊና የአዲስ አመት አስተባባሪ ኮሚቴ በዓሉ እንዴት ተከናወነ ስንል ጠይቀናቸው ነበረ። አመሰግናለሁ። ለዚህ ቃለ መጠይቅ ስለጋበዛችሁ። ስቤስን ሕፃናቶቹ ሲቦርቁ ማየት የሀገር ባህል ልብሳቸውን ለብሰው በተለያዩ ፕሮግራሞች ሲደሰቱ፣ ሲጫወቱ ማየት ትልቅ ነገር ነው። ወላጆቹም እንደዚሁ ልጆቻቸውን ማምጣታቸው በጣም የሚመሰገን ና የሚበረታታ ነገር ነው። አብረውን ስፖንሰር ያደረጉን ድርጅቶች፣ ሁሉም ነገር የተዋጣለት ፕሮግራም ነበር። ከአመት አመት እያሻሻል መጠናል የተሟላ ባንድ ስቴጁ በማኔጀር እየተመራ ነው። ሳውንድ ሲስተሙ በባለሙያ እየተመራ ነው። መድረክ መሪዎች እንደዚሁ በጣም በሙያው የተካኑ ሆነዋል። እኛ እንደውም በቃ በቅርቡ በቃ ቴክ ኦቨር የሚያደርገን ጠንካራ ትውልድ እንደመጠ ያየንበትም ጭምር ስለሆነ እንደ እኛ እንዳመራር በጣም ደስተኞች ነን። በጣም ጥሩ ነበረ። መልካም አዲስ አመት። አብዛኛውን ስራ ፕሮፌሽናል በሆኑ ሰዎች ነው የተሰራው። ለምሳሌ ያህል ድምጹ በጣም ሩቅ ነው ያለ ነበር እንደዚህ ጎልቶ የሚሰማው ፕሮፌሽናል የሆነ ሰው ይዘን ስለመጣ ነው። የራሳችን ሰዎች አሉ፣ ካፔብል የሆኑ ሰዎች አሉ። ትናንትና ከኮሚኒቲው ርቀው ሸሽተው የነበሩ ሰዎች ዛሬ የሰራ ነውን ስራ አይተው ማገዝ አለብኝ ብለው የራሴን ኮንትሪቢዩት ምን ላድርግላቸው ብለው የመጡ ወገኖቻችን ናቸው። ቪዲዮ የሚቀርጹት ካሜራ የያዙ ሰዎች፣ ፕሮግራም ይመሩልን መድረክ ላይ ማን ይወጣል ማን ይወርዳል የሚለውን ሁሉንም ፕሮፌሽናል የሆኑ ሰዎች ነው። እኛ እንዳየሽ ርቀን ወዲያ ወዲህ እያልን ያለ ነው። ስለዚህ ወጣቶቹን ኢንካሬጅ የምናደረጋቸው የተለየ እስከዛሬ ከነበረው መጥተው ኃላፊነት ወስደው እነሱ የሚፈልጉት ኃላፊነት እንዲሰጣቸው ነው። ቆጥሮ መስጠት ነው። ቆጥረን የሰጠናቸው ነው። ቆጥረን ተረክበናል። ስለዚህ ወጣቶቹን እንዲመጡ፣ ወላጆች ደግሞ እንዲያግዟቸው እነሱ ይሄ ዲስከሬጅ ማድረጉ ይበቃል። ኢትዮጵያዊነታችን ከኢትዮጵያዊነታችን ውጭ ሌላ ምንም መንገድ የለንም አሳይተናል። ዛሬ ይሄ ደግሞ እየጎላ እየጠነከረ ነው የሚሄደው። ፕሮግራሙ በአጠቃላይ በጣም አሪፍ ነበር። ጥሩ ፕሮግራም የሜልበርን ከተማ የመድብለ ባህል ተምሳሌት የሆነች ና ከበርካታ አለም የመጡ ዜጎች በየጊዜው በዓሎቻቸውን በጎዳና ላይም ሆነ በተለያየ ቦታ የሚያከብሩባት ውብ ከተማ ናት ይሁንና ሜልበርናውያን ከሳምንት በፊት በጸረ መጤዎች ወይም ፍልሰተኞች ሰልፍ የተደናገጡበት ሳምንትን ተከትሎ ያከበሩት የኢትዮጵያውያን አዲስ አመት ያስከተለው ችግር ነበር ወይ? ምናልባት ሊከሰቱ የሚችሉ አንዳንድ ችግሮችን ስለ መከላከል የተወሰዱ ቅድመ ሁኔታዎች ምን ይመስላሉ ብለን ጠይቀንም ነበር። እኛ እዚህ ፕሮግራም ከመምጣታቸው በፊት ላይ የኤስቤስ ላይ ብዙ ፕሮግራሞች ሰርተን ነበር። ከዛ በተጨማሪ አሮኖ ካሁን በፊት ኢትዮጵያዊ ስለዚህ ፕሮግራም ኤቢሲ ዋናው የእንግሊዝኛ ፕሮግራም ላይ ቀርቦ እንደሚያቃላቅም እኔን ኢንተርቪው አድርገው ነበር ዊች ሚንዛት የእኛን ፕሮግራሙን ከኛ ውጭ እስከዛሬ የሚደረገው የነበር በስማ በለው ነው፣ በሰው በመስማት ነው። ሶሻል ሚዲያ እንኳን የነበረን ተጠቃሚነት ነበር፣ ግን ይህን ያህል ከፍተኛ አልነበረም። እኛ ግን ፖስት እናደርግ፣ መቶ ሺ ሰው ያዋል ፖስት ምናደርጋቸውን ነገሮች። አንድ ሁለተኛው፣ ኤቢሲ ላይ ሄደን ፕሮግራማችን እንዳለን በአደባባይ አናውንስ አርገናል። ከዛ ኳያ እርግጥ በነበረው የዛሬ ሳምንት በነበረው ሰው የመቃወም መብት አለው የመደገፍ መብት አለው ያንን ሪስፔክት እናደርጋለን። ይሄ ነው የሚባል ክሬደብል የሆነ ኢሹ አልነበረብንም፣ ኮንሰርን አልነበረንም። ለምን ፖሊሶች ነበሩ ምናልባት ፖሊሶቹን ያተሻቸው ሶስት ፖሊሲዎች ነበሩ። ፉሉ አርምድ ከነዛ ውስጥ አንደኛው ረዥሙ አበሻ ነው ኢትዮጵያዊ፣ አቤል ለማ ይባላል። እሱ ወገኖቻችን አሁን ው ካፔብል የሆኑ ሰዎች ሁሉ አሉ። ጥያቄሽን ለመመለስ ግን ብዙ ይሄ ነው የሚባል የሚያስፈራ ነገር የለም። እኛ ለማንኛውም ፕሮግራም ስዘጋጅ አይሆንም ሳይሆን ሊሆን ይችላል የሚለው ነው። ተዘጋጅተን ነበር። እኛ የምናደርገው ምንድነው ክፉ ነገር አለመመለስ ነው። ሰዎቹ የሚናገሩት ነገር ካላቸው፣ አንዳንድ ጊዜ እነሱ እኛ የምንናገረውን ይዘ መሄድ ነው የሚፈልጉት። እንደዚህ ያሉን ነው። እኛ በቻልነው መጠን ዊ ሃብ ቱ ቢ ኳይት። እኛም ማህበራችን ውስጥ ባለው ጉዳይ ለም እ ብዙ አስተያየት አንሰጥም። ሰዎቹ የተለያየ ነገር ስም ሲያጠፉ ምን ሲሉ ለዛ መመለስ አቅፎን አይደለም ያንን ሪስትሬን ሰርፍ ሪስትሬን ወደፊት፣ ዛሬም ወደፊት እናሳያለን። አማራጭ አለን። ለምን እኛ የምናደርገውን ስለምናውቅ። ተቃውሞ ሊመጡ ይችላሉ፣ መብታቸው ነው ግን ይሄ ደግሞ ፈቃድ ያለ ቦታ ነው። ፖሊስ አለ፣ የራሳችን ሴኩሪቲ አለ። ያው በተገቢው በህግ ነው የሚፈታው። የነበረው ኮንሰርን ይሄ ነው የሚባል ኮንሰርን አልነበረንም። ግን ለወደፊቱ እኔ ለኢትዮጵያ የምናግረው እሱን ፕሮግራም በተመለከተ ብዙ ከእውነት የራቁ ለሶሻል ሚዲያ ጥቅም ለክሊክ ሲባል ሊያባሩን ነው፣ እንደዚህ ሊሆን ነው፣ እንደዚህ ሊሆን ነው ሲባሉ የነበሩ ነገሮች አሉ። ፕሊዝ እንደዛ የምትሉ ሰዎች ከአሁን በኋላ ያንን ቪዲዮን እየቆረጥን እኛም ትክክል እንዳልሆነ ለሰው ማሳየት አለብን። ለምን የኛ ማህበረሰባችን እያሸበራችሁ ነው? ምንም በሌለበት ምንም ነገር በሌለበት እንደዚህ ሊያረጓችሁ ነው፣ እንደዚህ ከቤታት አትውጡ ቤተክርስቲያናት አትሄዱ አረለም ቤተክርስቲያን መሄድ አለመውጣት ሄደን ነበር እኮ ሰብሰብ የነበረበት ላይ ምንም ነገር አልተፈጠረም። ስለዚህ አንዳንድ ጊዜ የነሱ ሰዎቹ ለክሊክ ሊሆን ይችላል፣ ወይንም የአንደርስታንዲንግ ጉዳይ ሊሆን ይችላል። ግን እንደዚህ አይነት ሰው የሚያስሸብ ጉዳይ ይዘው ሲመጡ መጠንቀቅ አለባቸው። እናንተም ኤስቢኤስም ተከታትላችሁ ስለ ፕሮግራሙ ዘገባችኋል። ያደጉ መጠንከር አለበት። ዲስኢንፎርሜሽንና ሚስኢንፎርሜሽኑን የምትዋጉት እናንተ ኤስቢኤስ የሚታወቅ ሚዲያ ነው። እናንተ የምታቀርቡትን ኢንፎርሜሽን ሰው መስማት አለበት። ለምን ከሁለቱ ከግራና ቀኝ ባላንስ አድርጋችሁ ከፖሊስም ከሴኩሪቲም ኢንፎርሜሽን ያለውን ግባት አድርገችሁ ስለምትሄዱ ለወደፊቱ እናንተም እዛ ላይ ጠንክራችሁ ብትሰሩ ጥሩ ነው። እኛ ግን ኮንሰርን አልነበረን። ተስፋዬ ባለሆነ ለመጨመር ፕሮግራሙ እንዳየሽው የሚናገር የሚታይ ፕሮግራም ነው እና እንኳን እኛን የሚረብሽ ሁኔታ በዚህ በኢትዮጵያ ኮሚኒቲ ታሪክ ምናልባት ታይቶ በማይታወቅ ሁኔታ ሁለት የፌዴራል ፓርላማ አባላትእና ሚኒስተሮች የዚህ አካባቢ የፓርላማ ተወካይ ዚህ የማሪ ብሮንክ ሲቲ ካውንስል በሙሉ ከከንቲባ ጀምሮ የተገኙበት ፕሮግራም ንግግር ያደረጉበት ፕሮግራም እንደው በትክክልም ይሄ መልቲካልቸራል ብዝሃነትን ያሳየ ፕሮግራም ሆነ ያለፈው እና ብዙ በሚያሰጋ ሁኔታ ውስጥ ነበር ማለት አንችልም። ሰላም ነው፣ እስካሁን ድረስ ወደ ማጠቃለያው ላይ ያለ ነው። እንግዲህ እግዚአብሔር መጨረሻውን ደግሞ ሰላም አድርጎልን በሚቀጥለው ሳምንት ደግሞ እንግዲህ የራት ግብዣ አለ፣ በዛ ላይ ደግሞ ለመገናኘት ያብቃን። በድጋሚ እንኳን አደረሳቸው። አመሰግናለሁ። ምናልባት በዚህ አጋጣሚ ጥሪ ማድረግ የምትፈልጉ ከሆነ ሴፕቴምበር 20 ላይ የአዳራሽ ራት ግብዣ አለን። ሁሉም ኢትዮጵያውያን እንዲመጡ እንፈልጋለን። እንደዚሁ ዛሬ እንደነበሩት ሚኒስቴር የሆነ ሰው ዛሬ መጥቶ የነበረው እዛ ላይም የፌዴራል በተለይ ኢሚግሬሽን የሚመለከት ሰው ይመጣል። የስቴት ፓርላመንት አሉን፣ የፌዴራል አሉን፣ ካውንስለሮች ይመጣሉ። ስለዚህ እኛ እነሱ ጋብዘናቸው ስንሄድ በሌላ ሰው አዳራሽ መሙላት እንችላለን፣ ግን የራሳችን ሰው መሆን አለበት። ለእኛም ባክ የሚያደርገ ዛሬ የሰራነው ነገር ብዙ ሰው ወዶታል፣ ላመስገን ሆናለን። ያንን ደግሞ የምናየው እንደዚህ አይነት ፕሮግራሞችን ስናዘጋጅ መምጣት አለባቸው። ሴፕቴምበር 20 ነው የሚሆነው፣ የዛሬ ሁለት ሳምንት ነው የሚሆነው። ኬንሲንግተን ታውን ሆል ነው ሩቅ አይደለም፣ ለትሬን ቅርብ ነው። ፈታ ዘና እንላለን። ብዙ ሙዚቀኞቹ ተዘጋጅተዋል። ይኸው ከጀርባ ባክግራውንድ ላይ ቢሰሙት ሙዚቀኞቹ እና ተጨማሪ የአሁን ማናገራቸው ሌሎች ሙዚቀኞች ይኖሩናል ሁሉንም ኢትዮጵያውያን በአጠቃላይ እንዲመጡልን እንጋብዛለን። ይህም ፕሮግራም ግን ጥሩ ፕሮግራም ነበር። እግዚአብሔር ስጥልን። መጪው ዓመት የሰላም የጤና እንዲሆን እንመኛለን። ኤስቢኤስም ኔክስት ይር ሃምሳ አንደኛ ዓመታችሁን ታከብራላችሁ። አብረን ያንንም እናከብራለን። ቴንክ ዩ እግዚአብሔር ስጥልን ማለት ነው። አመሰግናለሁ በአለም ዙሪያ ሁሉ ላሉ ኢትዮጵያውያን የ2018 ን በመጠባበቅ ላይ ላሉ ለ2018 ዓመተ ምህረት እንኳን አደረሳችሁ እንላለን ከኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል ማርታ ጸጋው